በኢትዮጵያ ውስጥ ብዙ ልዩ ልዩ አይነት ከብቶች፣ የቤት እንስሶችና የዱር አውሬዎች ይገኛሉ። አንዳንድ የዱር አውሬዎች በሌሎች አገሮች ውስጥ ስለማይገኙ እየተሸጡ ወደ ውጭ አገር ይሄዳሉ። በጠቅላላው በብዙ የሚገኙት ከብቶች እንደ ላም፣ በሬ፣ በግ፣ ፍየል፣ አህያ፣ በቅሎ፣ ፈረስና ግመል ይመሳሰሉ ናቸው። እነዚህም ከብቶች ለብዙ ነገሮች ስለሚያገለግሉ ገበሬዎች ሁሉ እንደነዚህ ያሉ ከብቶች አሏቸው። አንዳንድ ሰዎች በቤታቸው ውስጥ ውሻና ድመት እንደ ለማዳ እንስሳ ያስቀምጣሉ። ከዱር አውሬዎች ዋና ዋናዎቹ አንበሳ፣ ዝሆን፣ ነብር፣ ቀጭኔ፣ ጅብ፣ ተኩላ፣ ቀበሮና እነዚህን የመሳሰሉ ናቸው። የዱር አውሬዎች ለማደን በሕግ የተከለከለ በመሆኑ ማንም ሰው ያለ ፈቃድ ሊያድን አይችልም። ጥያቄዎች። በኢትዮጵያ ውስጥ ከብቶች ይገኛሉ? የከብቶቹን ስም ጥራ። በኢትዮጵያ ውስጥ ምን አይነት የዱር አውሬዎች ይገኛሉ? ለምን አንዳንድ የዱር አውሬዎች ወደ ውጭ አገር ይላካሉ? ከብቶች ለምን ያገለግላሉ? ድመቶች የት ይኖራሉ? ውሻ ለምን ይጠቅማል? ማንም ሰው ለማደን ይችላል? ቀበሮና ጅብ በአሜሪካ ውስጥ ይገኛሉ? በአሜሪካ ውስጥ የሚገኙትን የዱር አውሬዎች ስም ጥራ። This is the end of Unit 40.